He has ተወካዮች ምክር ቤት መንግስት የጥፋት ኃይሎች ላይ እርምጃ እንዲወስድ ጠየቀ። በትናንትናው ዕለት የኢትዮጵያ የሕዝብ ተወካዮች ምክር ቤት የስድስተኛ ዓመት የስራ ዘመን ሁለተኛ መደበኛ ስብሰባ ተካሂዷል። ምክር ቤቱ በኦሮሚያ ክልል ምዕራብ ወለጋ ዞን ጉሊሶ ወረዳ ጋዋ ቃንቃ ቀበሌ የአማራ ብሔርን ለይቶ የተፈጸመውን ጅምላ ጭፍጨፋና አሰቃቂ ግድያ አስመልክቶ መግለጫ ያወጣ ሲሆን በዕለቱም ተወካዮቹ በሌላ ጉዳይ ላይ ከመወያየት ይልቅ በዚህ ጥቃትና በመፍትሄው ዙሪያ ላይ ምግብ ለመመካከር ጥያቄ አቅርበው ጥያቄው ተቀባይነት በማግኘቱ ስሜት በተሞላበት መንገድ ጥያቄዎቻቸውን አጋርተዋል። ተከታዩ ዘገባ ይህንን የሚመለከት ነው። ዘገባው የምክር ቤቱ አባልና የመንግስት ረዳት ተጠሪ ሚኒስቴር ዴታ አቶ ጫኔ ሽመካ በትላንትና እለት ስለነበረው የምክር ቤቱ ውሎ ከሚያስረዱበት ይጀምራል አሁ እንግዲህ የትላንት ነው። በምክር ቤቱ የአሰራር ደንብ መሰረት አጀንዳዎች ቀድሞ ይቀረጻሉ። ከሁለት ቀን በፊት የተያዙ አጀንዳዎች ነበሩ። ነገር ግን ያ አጀንዳ ከጸደቀ በኋላ እንደ ሰማችሁት በምዕራብ ወለጋ አካባቢ ከፍተኛ የሆነ ጭፍጨፋ ተደርጎ በርካታ ሰዎች የተገደሉበት ሁኔታ ተፈጠረ እና ከእነዚህ አጀንዳዎች በፊት ለተፈጠረው ችግር መነጋገር አለብን የሚል የተከበሩ የምክር ቤት አባላት ጥያቄዎች ነበራቸው። ይሄም በሕጉ መሰረት ይፈቅዳል። የሞሽን ድጋፍ ካገኘ የምክር ቤቱ አፈ ጉባኤ በአጀንዳነት ቀድሞ ባያያዝም በዚያ የምክር ቤት አባላት እንዲወያየው ያደርጋሉ። ምክር ቤት አባላት ያቀረቡበት መንገድም ትክክል ነው። የተከበረ አፈ ጉባኤ ወይም ደግሞ ህጉን መሰረት ፈቅደው ውይይት ተደርጓል እና በውይቱ የተነሳው መሰረታዊ ሀሳብ በተለያዩ አካባቢዎች ሰዎች በእነዚህ በጸረ ሰላም ኃይሎች እየተገደሉ ነው። ይሄ ግድያ ደግሞ አንድ ዘርን መሰረት ያደረገ ነው። ሰዎች በዘራቸው ወይም በማንነታቸው የተለዩ እየተጠቁ ነው እና እነዚህን አጥፊዎች ተከታትሎ በመያዝ ለህግ በማቅረብ በኩል ክፍተት አለ እና በየጊዜው የሞት ዜናን እየሰማን መቀጠል አለብን ወይ? ለምንድን ነው ተመጣጣኝ እርምጃ የማይወሰደው ሚል ሀሳብ ነው የነበራቸው። ጉዳዩ በትክክልም ስሜት ውስጥ የሚያስገባ ነው የነበረው፣ በተለይ የመጨረሻው ሰውን ለስብሰባ ጠርቶ ከቦ መጨፍጨፍ በላይ ዘግናይ ነገር የለምና ስሜታቸውን የጎዳቸው የምክር ቤት አባላት በተሰማቸው ስሜት መንግሥት ለጉዳዩ ትኩረት እንዲሰጥ ጥያቄያቸውን አቅርበዋል። ይሄ እንግዲህ ሁኔታው የፈጠረውም ነው። ተገቢም ነው ብዬ ነው ማምነው እኔ። በዕለቱ የሕዝብ ተወካዮች ምክር ቤት አባል ወይዘሮ ብርቱካን ሰብስቤ በእንባ በታጀበ ስሜት የመንግስት ሆደ ሰፊነት መብዛቱን በመግለጽ በተለይም በአንድ ብሔር ላይ ያነጣጠረ እና ዘርን መሰረት ያደረገ የንጹሀን ጭፍጨፋ እንዲቆም ጠይቀዋል። ለውጡን ለመቀልበስ የሚደረገው ትግል ምክር ቤቱ የሚጫወተው ሚና ሁልጊዜ እየተደበሰበሰ እየተደበቀ መሄድ የለበትም። ለውጡን ለማስቀጠል ከፈለግን አንድ ቁጥር በማንነትና በሃይማኖት ላይ ከለውጡ በኋላ አገራችን አርኪ ለማይሆንች ነው። ብዙ ዜጎች እየሞቱ ነው። በተለይም ብሔርን ያነጣጠረ አማራ ላይ ያተኮረ ጥቃት እየተፈጠረ ነው። ይሄ ጥቃት ዛሬ እንዳልተፈጠረ ይገባኛል። ለረጅም ጊዜ ሲሰበክ የውሸት ትርክት ሕዝብና ሕዝብን ለማጋጨት ብዙ ተሰርቷል። በእርግጥ እንደ ምክር ቤት መቻቻል የሚለውን ይዘን አገርን ለማስቀጠል እየሄድን ነው። መቻቻል ሲበዛ የሚፈጠረው ልክ እንደምናዝንላቸው ውጭ ሀገራት እንደነ ሶሪያ፣ እንደነ ሩዋንዳ ኢትዮጵያ ላትሆን የምችልበት ዕድል የለም። እኔ ተስፋ እየቆረጥኩ ነው። ከመቻቻል አልፈን ሕዝብ እያለቀ ነው።

የህዝብ ተወካዮች ምክር ቤት አባልና የመንግስት ረዳት ተጠሪ ሚኒስትር ዴኤታ አቶ ጫድኔ ሽመካ የምክር ቤቱ አባላት መከላከያ በነገው ሐሙስ ዕለት ተጠርቶ ማብራሪያ እንዲሰጥ ጥያቄ ማንሳታቸውንና ስምምነት ላይ መደረሱን ጠቅሰው፣ ነገር ግን አሁን ላይ ከትላንትናው ምሽት እስከ ዛሬ እለት ባለው ጊዜ የህወሀትና የፌዴራል መንግስት ወደ ጦርነት መግባት ጋር ተያይዞ ምናልባትም ይህን ማድረጉ ጊዜ ሊወስድ ይችላል ይላሉ። የምክር ቤቱ አባላት ጥያቄውን ከማንሳታቸው በፊት ድርጊቱን አውግዞ ለተሰዉ ወገኖቻችን ደግሞ የህሊና ጸሎት ተደርጎ ነው ቀጣይ አጀንዳ ለማለፍ ተፈልጎ የነበረው። ግን እሱ በቂ አይደለም እንነጋገርበት፣ እንዋይበት የሚል ሀሳብ ነው የነበረው። እሱም ተቀባይነት አግኝቶ ባልሁሽ መንገድ ውይይቱ ተፈጽሟል። ከዚያ በኋላ የሚመለከተው የመንግስት አካል መጦ ስለ ጉዳዩ ማብራሪያ ሊሰጠን ይገባል፣ የምክር ቤት አባላትም ጥያቄ እንድናቀርብ ይፈቀድልን የሚል ጥያቄ ነው የነበረው። በዚያ መንገድ ፕሮግራሞችን ይዘን ነበር። እንደምታውቂው ደግሞ ዛሬ ያው እንደ ሀገር ያልተጠበቀ ዘ መከላከያ ኃይላችን ላይ ጥቃት ደርሷል። ትግራይ ክልል ባልተገባ መንገድ ህዝቡን እንግዲህ ወዳልሆነ አቅጣጫ የሚመሩ ኃይሎች ተፈጥረዋል። ስለዚህ ጸጥታ ኃይሉን አምጠን የምንጠይቅበት የምንልበት ሁኔታ አስቸጋሪ ሊሆን ይችላል። ግን ስምምነት ተፈጥሮ የነበረው መጥቶ ከመከላከያ ሚኒስትሩ ከሰላም ሚኒስትር እና ጸጥታ ኃይሉን የሚመሩ ኃይሎች አጠቃላይ መጥቶ ማብራሪያ ይስጡን የሚል ስምምነት ላይ ነው ተደረሰው በመግባባት የተደመደመ መድረክ ነው የነበረው። ከህዝብ ተወካዮች መንግስት ነገሩ ላይ ቸልተኝነት ማሳየቱ ተደጋግሞ የተጠቀሰ ሲሆን በተጨማሪም ኦነግሸኔና ህወሀት በአሸባሪ ቡድንነት እንዲፈረጁም ጥያቄ ቀርቧል። አቶ ጫኔሽ መካ በዚህ ጉዳይ ላይ የህግ አስፈጻሚው አካል ተጠርቶ ማብራሪያ ከሰጠ በኋላ ውሳኔ ላይ የሚደረስ መሆኑን ገልጸው በአሁኑ ሰዓት ቅድሚያ የሚሰጠው በትግራይ ክልል ላይ በተጣለው በአስቸኳይ ጊዜ አዋጅ ዙሪያ በነገ ውለት በመወያየት ማጽደቅ ነው ይላሉ። ከዚህ በፊት አሸባሪ ተብለው የተፈረጁ ቡድኖች ከፈጠሩት ችግር በላይ ነው። እነዚህ አካላት እየፈጠሩ ያለ ኑ ስብሰባ ብሎ ጠርቶ ንጹሀንን ጾታ ሳይለዩ ሃይማኖት ሳይለዩ ህፃኑንም፣ አሮጌውንም የሚጨፈጭፉ ሀይሎች ምን ሊባሉ ነው? ላይ ተገቢውን ህጋዊ እርምጃ ለመውሰድ በህግም የተደገፈ እርምጃ ጭምር ሊወሰድ ይገባል ነው ይሄ እንግዲህ በምክር ቤት አባላት አስተያየቱ ተነስቷል። ይሄ ህጋዊ ሂደቱን ተከትሎ ማለት ነው። አንድ ቡድን አሸባሪ የሚባለው ምን ምን ምንን ሲያሟላ ነው? እነዚህ ኃይሎች ደግሞ በዚያ መስፈርት ውስጥ ይወድቃሉ አይወድቅም ብሎ አስፈጻሚው አይቶ ለምክር ቤቱ ሲያቀርብ ይህንን ቡድን የሚፈረጅበት ሁኔታ ይፈጠራል። ወይንም ደግሞ እንዳልኩሽ እዚያ ውስጥ የማይወድቅ ከሆነም ደግሞ ውይይቱ የሚወስድ ነው ይሆናል ማለት ነው። እንደ ሀሳብ ግን የምክር ቤት አባላት የራሳቸውን ሀሳብ አቅርበዋል። ምክንያታቸውን ጭምር አስደግፈው ማለት ነው። አሁን ባለው ሁኔታ እንግዲህ መከላከያ እና ሌላ የጸጥታ ኃይል አሁን የተፈጠረውን መሰረታዊ ችግር እንዳገር አቅጣጫ መስጠት መምራት ያስፈልጋል። በዚያ ደረጃ አሁን ሐሙስ ያሰብነው ፕሮግራም ሚሳካ አይመስለኝም። ሌላም አጀንዳ ተፈጥሯል። ዛሬ ሚኒስትሮች ምክር ቤት የዛሬ ሚኒስትሮች ምክር ቤት የአስቸኳይ ጊዜ አዋጅ አውጇል፣ ችግሩ በተፈጠረበት አካባቢ ማለት ነው። ይሄ አስቸኳይ ጊዜ አዋጅ ደግሞ ምክር ቤቱ ስራ ላይ ካለ በ አርባ ስምንት ሰዓት ውስጥ መጥጠቅ አለበት። ስለዚህ ሐሙስ ነገ ማለት ነው። የምክር ቤት አባላት ጥሪ እያስተላለፍን ነው። የምክር ቤት አባላት እዚህ አስቸኳይ ጊዜ አዋጅ ላይ ተወያይተው ያጸድቃሉ። ሁለተኛ ደግሞ ይሄ አስቸኳይ ጊዜ አዋጅ ሲፈጸም በንጹሃን ላይ ጉዳት እንዳይደርስ ያንን እየተከታተለ ለምክር ቤቱ ሪፖርት የሚያቀርብ የአስቸኳይ ጊዜ አዋጅ መርማሪ ቦርድ አብረን እናስጨድቃለን። ነገ ማለት ነው። የህዝብ ተወካዮች ምክር ቤት በነገው ሐሙስ ጥቅምት ሀያ ስድስት እለት በትግራይ ክልል ላይ ስለተጣለው የአስቸኳይ ጊዜ አዋጅ ዙሪያ ለመወያየት አጀንዳ መያዙ ታውቋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ